አዲስ ባለ ሁለት መቶ ብር ኖት ወደ ኢትዮጵያ የምንዛሪ ገበያ ገብቷል። የአስር የሃምሳ ና የመቶ ብር ኖቶችን በአዲስ መተካት ያስፈለገውም ግሽበትን ለመቆጣጠርና እድገትን ለማፋጠን እንደሆነ ጠቅላይ ሚኒስትር አብይ አህመድ የተጠናከረ የደህንነት መጠበቂያ ዘዴዎች እንደታከሉባቸው የገለጿቸውን ለውጦች ይፋ ሲያደርጉ አስታውቀዋል። መለስካቸው አመሀ የገንዘብና ምጣኔ ሀብት ባለሙያን ትንታኔ አካቶ ተከታዩን ዘግቧል። ዛሬ ከቀትር በፊት በጠቅላይ ሚኒስትር ጽሕፈት ቤት መሰብሰቢያ አዳራሽ የሀገሪቱ ብሔራዊ ባንክ ገዢ ዶክተር ይናገር ደሴ ኢትዮጵያ ለአምስተኛ ጊዜ አዲስ የብር ኖቶች ማሳተሟን ይፋ አደረጉ። ገዢው ወደ ኋላ መለስ ብለው የአገሪቱን የገንዘብ ህትመት በማስታወስ ከ96 ጀምሮ እስካሁን ያለውን ታሪክ ዳሰው ይህ አምስተኛው አዲስ የኢትዮጵያ ብር ህትመት ነው ብለዋል። የአሁኑ አዲስ ብር የታተመው በአብዛኛው በኢኮኖሚያዊ ምክንያቶች እንደሆነ የሚያስረዱት ዶክተር ይናገር ከምክንያቶቹ መካከል ዋናዎቹን ዘርዝረዋል። በእኛ ሀገር ኢኮኖሚ የጥሬ ገንዘብ ወይም የካሽ ኢኮኖሚ ያለበት ግንኙቱ በጥሬ ገንዘብ የሚካሄድበት ሀገር ነው። የዲጂታል የክፍያ ስርዓቶች ብዙ ከስላሉ አብዛኛው ማህበረሰባችን በጥሬ ገንዘብ አማካኝነት ነው ግንኙት የሚያደርገው በዚህ ምክንያት ብዙ ትሬ ገንዘብ ከባንክ ውጭ ይገኛ ማለት ነው። ሁለተኛው በቅርብ ጊዜ ከሁለት መቶ ሺ ከሶስት መቶ ሺ በላይ በቀን ገንዘብ መውጣት የለበትም የሚለው መመሪያ ስለሚወጣ ድረስ ማንኛውም ሰው ገንዘብ ያለው ከባንክ አስር ሚሊዮን ሀያ ሚሊዮን ማውጣት በዚህ ምክንያት ማንም ሰው የሚፈልገውን ገንዘብ በሚፈልገው ጊዜ በሚፈልገው መጠን የሚያወጡበት ሁኔታ ስለነበረ፣ ይህም ለመርካታ ገንዘብ ለባንኮች ለመንቀሳቀስ ተጨማሪ ምን ያለው ነው። ስለዚህ እነዚህ ሁለቱ ለልማኖች ሲታዩ እነዚህ ከባንኮች የሆነው በርከት ያለው ገንዘብ ለህገ ወጥ ተግባራት ሲውል በብዛት ይታያል። በተለይ የሙስና ወንጀል እና ኮንትሮባንድ የሚስፋፋ በዚህ ከባንኮች ባለው ገንዘብ ላይ ከፍተኛ እገዛ አድርጓል። ስለሆነም ከዚህ በፊት የወጡ መመሪያዎች እንዳሉ ሆነው ይህን ብር በአዲስ ብር በመቀኘት ወደ ባንክ ሰራቱ እንዲገባ በማድረግ የነዚህን ችግሮች መቀነስ እንቻለበት እድላለ የሚል የመጀመሪያው ዶክተር ይናገር። ጨምረውም ከባንክ ውጭ የሚዘዋወረው ገንዘብ በእነዚህ ተቋማት ላይ ያሳደረው ተጽዕኖ ምን እንደነበር አስረድተዋል። በርካታ ገንዘብ ከባንክ ውጭ ስለሚሆን ጥሬ ገንዘብ ጥረት ባንኮች ላይ የማጋጠም እንደሆነ ሰፊ ብዙ ጊዜ ብቸኛ ምክንያት ባይሆንም ተደራሚ ወይም ሌላ ምክንያት ወይም አንደኛው ምክንያት ሊሆን ይችላል። ሁለተኛው ባንኮች ያለው ገንዘብ በብዛት በዛ አካባቢ መገኘት ነው። ሶስተኛው ይህ ገንዘብ ኪሳችን ላይ ያለው በዛችን ላይ ያለው በዙሩ ላይ ያለው የቆዩ የደህንነት መጠበቂያ ፊቸርስ ምልክቶች ነች ያሉት። አሁን ዘመን የሚጠይቀውን የደህንነት መጠበቂያ ምልክት ያለባቸው አሉ። ይሄ በመሆኑ ምክንያት የሀሰተኛ ብር ህትመትና ብርን ኮፒ ማድረግ እንቅስቃሴዎች እያየን ይገኛለን። ስለዚህ ከዚህ አኳያ በተሻሻለ መጠበቂያ ድርቶች ያለን ብር በዛ ደረጃ ማሳተፍ ተገቢ ሆኖ አየናቸው ምክንያቶች አንዱ ነው። ሌላው ገቢ አሰባሰብ በመችን የካይፈጥራ ልዩነትን አለ ሰዎች ገንዘባቸው ከባንኮች ካያሉት የገቢ ተቋማት ወይ መስሪያ

በቅርቡ ብሔራዊ ባንክ ያወጣቸው መመሪያዎች በሕገ ወጥ መንገድ ይንቀሳቀሳሉ ባሏቸው ሰዎች ላይ ከፍተኛ ጉዳት እንዳደረሱ በማስታወስ አዲሱ የገንዘብ ለውጥ ይህንን እንደሚያጠናክረው ደግሞ ጠቅላይ ሚኒስትር አብይ አህመድ አጽንዖት ሰጥተው አስረድተዋል። ፕሮጀክቶችን ገዳ የሆነ ጉዳይ ለማኑ ቆራሸ ሌብነት፣ የመንግሥት ሌቦች ሥራ እንዲደናቀፍ እንዳይሰራ የማድረግ አቅማቸው ያቸግሩ እንግዲህ በተረፈ በወጣው ሁለት መቶ ሺህ በላይ ከባንክ አታውጡ የሚለው ጉዳይ በከፍተኛ ደረጃ ጥቃት ካደረሰባቸው አካላት አንዱ የመንግስት ባንኮች ናቸው። በፌስታልና በኮታብ የሚቀያየሩ ሰዎች ከሁለት መቶ ሺህ በላይ ብር መቀያየር እንዳይችሉ ጫላባቸው ባንኮች ኮራፕሽን እንዲቀንስ መንግስት የሚያወጣቸው መመሪያዎች መቀበልና ማስተዳደር ብቻ ሳይሆን ሌብነት ካልቀነሰ በስተቀር ቢኮዝ ሌቦች ይመስላሉ። ወረቀት ያከማቻሉ። በኩንታል ታሽጎ የተቀመጠው ወረቀት ለሀገርም ለሰውየውም አይደለም። ያ ገንዘብ ባንክ ሆኖ የተለያዩ እንቅስቃሴ ላይ ኢንቨስትመንት እንዲሁን ማድረግ መቻል ተቻለ መቻል ነው በት ይመጣው ይህን ከማድረግ አንጻር፣ በኮራፕሽኑ የወሰናቸው ለውጦች የራሳቸው የሆነ ፖዚቲቭ እንድምታ አላቸው። አክለውም ባንኮች ህገወጥ የገንዘብ ዝውውርንና ሌሎችንም ኢኮኖሚያዊ ጉዳት ሊያስከትሉ የሚችሉ አሰራሮችን በማስቆም ኢኮኖሚ ወደ ተረጋጋ ህይወታ እንዲሸጋገር ያላቸውን ሚና ገልጸዋል። ከባንኮች አንፃር ሁለት አይነት አሰስመንት ነው ያለ። አሁንም ህገወጥ ነት የሚያስፋፉ ባንኮች አሉ። ፎርጂ የሚሰበስቡ ባንኮች አሉ። አሁንም የኢትዮጵያ ባንኮች ሆኑ እነዚህ ባንኮች ከደህንነት ተቋማት ጋር ግልጽ ዝክር የሚያወጣ በእያንዳንዱ ብራንች የሚታይ የማይታይ የሰይክ ተቋማት አሉ። ቨርቹዋሊ ፎርም ማድረግ አለ፣ ፊዚካሊ ፎርም ማድረግ አለ። አንድ ባንክ የኢትዮጵያን ሃምሳ ብር በዘር በሃይማኖት በሰፈር ሊያጭበረብር ከሞከረ ከፍተኛ የሆነ የተወላበለ ሀብት ነው ያለው። ጠንከር ያደረገ መስተር ጥንቃቄ ከሞላበት ስራ መሰሩ ይፈልግ አንዲት ብር ፕሮጀክት ለምሳሌ ፕሮጀክት ናሽናል ባንክ እናት ሲቀበል በማሽን ብቻ ሳይሆን በሰውም ቼክ አይደለም። ሳምፕል ብቻ ሳይሆን ጠቅላይ ሚኒስትር አብይ የአዲሶቹ የገንዘብ ኖቶች ጥራታቸው በየትኛውም መለኪያ ከፍተኛ እንደሆነ ገልጸው ረዥም ጊዜ ማገልገል እንዲችሉ የተሰሩ ናቸው ብለዋል። ኖቶቹን በማሳተም ለውጭ ገበያዎች ሦስት ነጥብ ሰባት ቢሊዮን ብር እንደተከፈለም ጠቅላይ ሚኒስትሩ ይፋ አድርገዋል። አዲሶቹ የብር ኖቶች እስከ ሶስት ወር ድረስ አሮጌዎቹን ኖቶች ከገበያ እንደሚያስወጡ የተወሰነ ሲሆን ከዚህ ባጠረ ጊዜም ተግባራዊ እንዲሆን ሐሳብ ቀርቧል። አዲሶቹ የብርኖቶች ይፋ ሲደረጉ የገንዘብ ተቋማት ኃላፊዎችና ከፍተኛ የመንግስት ባለሥልጣናትን በስፍራው ተገኝተዋል። በአሁኑ ጊዜ ይፋ የተደረጉት የብርኖቶች የባለ ሁለት መቶ የአንድ መቶ የአምሳና የአስር ብሮች ሲሆኑ ከቀድሞቹ የተለዩ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።